ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በተጨማሪም በ15700 ኪሎ ሄርዝ ላይም በጥራት እንደመጣለን። ከዋሽንግተን በቀጥታ የሚተላለፍላችሁ የዛሬ አርብ ጥቅምት 11 2009 ዓ ም ዝግጅታችን ተጀመረ። ጤና ይስጥልና አድማጮች እንደምን አመሻችኋል? ጤና ይስጥልን፣ እንደምናመሻችሁ የምሽቱ አስተናጋጆቻችሁ ቆንጅ ይታየና አዲሱ አበበ ነን። በኢትዮጵያ ወቅታዊ ሁኔታ ዙሪያ የተጠናቀሩ በርከት ያሉ ዘገባዎች ያካተተ ቅንብር ይዘናል ዛሬ በውጭ ሀገር ነዋሪ ኦሮሞዎች ዛሬ ዋሽንግተን ውስጥ የተቃውሞ ሰልፍ አካሂደዋል። በምሽቱ አብይ ረዕስ ይዘነዋል። አስቸኳይ ጊዜ አዋጁ ተግባራዊ ከሆነ ወዲህ ከ1600 በላይ ሰዎች ታስረዋል። ሂዩማን ራይትስ ዎች አዋጁ ተቃዋሚዎች ከጀመሩበት ጊዜ አንስቶ ሲፈጸም የነበረውን እርምጃ ይፋዊ ለማድረግ የታለመ ሳይሆን አይቀርም ይላል። በሌላ በኩል የፌዴራል ጠቅላይ አቃቢ ሕጉ አዋጁ ስራ ላይ በዋለ በቀናት ውስጥ ውጤታማ ሆነዋል እያሉ ነው። ዘገባዎች ይኖሩናል። ስለ አስቸኳይ ጊዜ አዋጁ ነዋሪዎች ለመሆኑ ምን ይላሉ ጠይቀናል። ሌሎች ቅንብሮችም አሉ። በነገራችን ላይ ቀደም ሲል አዲሱ እንዳለው ዝግጅታችንን በተሻለ ጥራት ለማድመጥ እንድትችሉ በማለት ያከል ነው የስርጭት መስመር አለ። በድጋሚ ለማስታወስ 15700 ኪሎሄርዝ ነው። ፈልጉን። ብርሃን ኃይሉ ፕሮግራማችንን ትመራለች። ወደ አለም ዜና እንለፍ። ካለፈው መስከረም 28 ቀን ጀምሮ ስራ ላይ የዋለው የኢትዮጵያዊ የአስቸኳይ ጊዜ አዋጅ ይበልጥ ያተኮረው መንግስትን የማይደግፉትንና የሰላ ሂስ የሚሰነዝሩበትን ጸጥ ለማድረግ እንዲሁም ተቃዋሚዎች ሳይሆኑ አይቀሩም የሚባሉ ተጠርጣሪዎችን ለማሰር መሆኑን ከአገሪቱ የሚወጡ አያሌ ዘገባዎች አመልክተዋል። የኢትዮጵያ መንግስት ቀንደኛ መሪዎች ወይም ወሮ በሎች ያላቸውን ከአንድ ሺህ በላይ ዜጎችን በቁጥጥር ስር እንደዋለ መንግስታዊ መገናኛ አውታር ፋና ዘግቧል። በፋና ዘገባ መሠረት፣ 93 ኢትዮጵያውያን የታሰሩበት ሰሜን ጎንደር 110 ኢትዮጵያውያን የታሰሩበት የኦሮሚያው ክልል ቄለም ወረዳ፣ 302 ኢትዮጵያውያን የታሰሩበት የኦሮሚያው ጉጂ ክልል፣ 670 ኢትዮጵያውያን የታሰሩበት ምዕራባዊ አርሲ ክልል ከፍተኛ ተቃውሞ የሚካሄድባቸው አካባቢዎች ናቸው። የፋና ዘገባ እንዳመለከተው ቀደም ሲል የተጠቀሱት አሃዞች የታሳሪዎቹን ድምር 1175 ያደርሰዋል። ይህ በእንዲህ እንዳለ ሁማን ራይትስ ዎች በሰጠው መግለጫ መሠረት የኢትዮጵያ ባለስልጣናት በአስቸኳይ ጊዜ አዋጁ መሠረት ቢያንስ 1600 ሰዎችን አስረዋል። የሰብአዊ መብት ድርጅቱ ሂዩማን ራይትስ ዎች እንደሚለው አዋጁ ተቃውሞ ከተጀመረበት ከአንድ ዓመት በፊት አንስቶ መንግስት ሲያካሄድ የነበረውን ተግባር ኦፊሴላዊ ሳ አድርገው አልቀረም። የአሜሪካ ድምጿ ጂል ክሬግ ከናይሮቢ የላከችው ዘገባ አለ። አዳነች ፍሳዬ ታቀርባለች። የኢትዮጵያ መንግስት ካለፈው ዓመት ወዲህ ሲካሄድ ለቆየው ተቃውሞ የሰጠው ምላሽ ለስድስት ወራት የሚዘልቅ የአስቸኳይ ጊዜ አዋጅ ነው። አዋጁ ሀሳብን በመግለጽ በመናገርና በመንቀሳቀስ ላይ እገዳ ደንግጓል። የጸጥታ ኃይሎች ካለ ፍርድ ቤት ትእዛዝ ተጠርጣሪዎችን እንዲያስሩ፣ ሰዎቹንና መኖሪያ ቤታቸውን እንዲፈትሹ ይፈቅዳል። ሰዎች የኦሮሚያ ሚዲያ መረብንና ኢሳትን ለመሳሰሉት ሚዲያ ተደራሽነት እንዳይኖራቸው ተከልክለዋል። ባለሥልጣኖች በሀገሪቱ ሰላምና ጸጥታ ላይ አደጋ ይጥላል የተባለውን ማንኛውንም የመገናኛ ምንጭን የማገድ ስልጣን አላቸው። ጀዋር መሐመድ ሚኒሶታ ከተባለው የዩናይትድ ስቴትስ ክፍለ ግዛት ወደ ኢትዮጵያ የሚተላለፈው የኦሮሚያ ሚዲያ መረብ ዋና ዳይሬክተር ነው። የኦሮሚያ ሚዲያ ኔትወርክ የኦሮሚያ ሚዲያ መረብን ሲያጠቁ፣ ይህ የመጀመሪያ ጊዜ አይደለም። ካለፉት ሁለት ዓመታት ተኩል ወዲህ አስራ አምስት ጊዜ አፍነውናል ሲያደርጉት የቆዩት ነው። አሁን ህጋዊ ሆነው የቴሌቪዥኑን ስርጭት የሚመለከቱትን ሰዎች ሲያስሩ ቆይተዋል። በአጠቃላይ በተለይም በኦሮሚያ የአስቸኳይ ጊዜ አዋጅ አዲስ ነገር አይደለም። በሂማን ራይትስ ዋች ስለ አፍሪቃ ቀንድ ጥናት የሚያካሂዱት ፊሊክስ ሆርንም ባለሥልጣኖች ሲያደርጉት የቆየውን ነው ኦፊሴላዊ ያደረጉት የሚል ስጋት እንዳላቸው ገልጸዋል። ካሉን ስጋቶች አንዱ የአስቸኳይ ጊዜ አዋጁ ተቃውሞ ከተጀመረበት ጊዜ አንስቶ ሲደረግ የነበረውን ህጋዊ ያደርጋል የሚል ነው። አሁን የምንሰማው በተለያዩ የሀገሪቱ ክፍሎች ከበፊቱ የበዙ ወታደሮች እንዳሉ ነው። የማሰሩ ተግባርም እንዲሁ ከፍ ብሏል። በሀገሪቱ የአስቸኳይ ጊዜ አዋጅ ከታወጀበት ጊዜ አንስቶ 1645 ሰዎች እንደታሰሩ መንግሥት ገልጿል። ዩናይትድ ስቴትስ የተደነገጉት እገዳዎችና ካለ ፍርድ ቤት ማዘዣ ማሰር መፈቀዱ እንዳሳሰባት ገልጻለች። እንዲህ አይነቱ ዘዴ ከቅርብ ጊዜያት ወዲህ የተፈጠረውን የፖለቲካ ቀውስ ሊያረግብ ያልቻለውን ምላሽ ያጠናክራል ብላለች። ከኢትዮጵያ የኮሚኒኬሽንስ ሚኒስትር ምላሽ ለማግኘት የተደረገው ተደጋጋሚ ጥረት ምላሽ አላገኘም። ደቡብ አፍሪቃ ከዓለም አቀፉ የወንጀል ችሎት ከአይሲሲ ወጥቻለሁ ስትል አስታወቀች። የደቡብ አፍሪቃ የፍትህ ሚኒስትር ማይክል ማሱታ ዛሬ አርብ በሰጡት ቃል አገራቸው ከዚህ የሮማውያንን ሕግ ከሚተገብረው ፍርድ ቤት እንድትወጣ የሚያስችላትን ደንብ ለማጽደቅ ምክር ቤታቸው እንደሚወያይበት ገልጸዋል። ይህ የደቡብ አፍሪቃ ከአይሲሲ የመውጣት ውሳኔ ከዚህ ቀደም የሱዳኑ ፕሬዚደንት ኦመር አልበሽር በአፍሪቃ የመሪዎች ስብሰባ ላይ ለመካፈል ደቡብ አፍሪቃ በመሄዳቸው ምክንያት የተነሳውን ውዝግብ ያስታውሳል እናም በዚህ ህግ መሰረት በሰው ልጅ ፍጡር ላይ ወንጀል ፈጽመዋል የተባሉት ፕሬዚደንት አልበሽር በአይሲሲ ይፈለጉ ስለነበረ ደቡብ አፍሪቃ ልታስራቸው በተገባት ነበር። ማሰር ነበረባት ማለት ነው። ፕሬዚደንት አልበሽር ግን ያንን ክስ አስተባብለውታል። ከትናንት በስቲያ ረቡዕ በሜዲትሬኒያን የሊቢያ ወደብ ከሁለት መቶ በላይ ስደተኞችና ፍልሰተኞች ከሞት መትረፋቸው ተገልጠዋል። ባህር ውስጥ የሰጠሙ ግን ቢያንስ የአምስት ሰዎች አስከሬን ተገኝቷል። በዚህ የህይወት አድን ስራ የተባበሩት መንግስታቱ ሴቭ ዘ ችልድረን ድርጅት ተሳታፊ ነበር። ሊቢያ ውስጥ ስራ ላይ የነበሩ አንዳንዶቹ ፍልሰተኞች ሲናገሩ ለጋዜጠኞች ለሰሩበት የሚሰጣቸው ክፍያ ምግብ ብቻ ነበረ። ፍልሰተኞቹ ወደ ኢጣሊያ እንደሚወሰዱም ተነግረዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በጥንታዊቱ የአሌፖ ምስራቃዊ ከተማ የሚካሄደው ጦርነት ባለመቆሙ ሶሪያዋ አሌፖ ከተማ የቆሰሉና የታመሙ ሲቪሎችን ከከተማዋ አስወጥቶ ለማከም የተያዘው እቅድ ለሌላ ጊዜ መተላለፉን የተባበሩት መንግስታት አስታወቀ። በውጊያ የተጠመዱት ወገኖች የደህንነት ዋስትና መስጠት ባለመቻላቸው ነው። እቅዱ ለሌላ ጊዜ መተላለፉ ዛሬ የተገለጸው ቀደም ብሎ በወጣው መርሃ ግብር መሰረት ህሙማኑንና ቁስለኞችን የማዘዋወር እቅዱ ተግባራዊ የሚሆነው ዛሬ አርብ እንደነበረ የገለጹት የተባበሩት መንግስታት ድርጅት የሰብአዊ እርዳታ አገልግሎት ቃል አቀባይ ሄንስ ላርክ አስፈላጊ ነገሮች በሙሉ እንዳልተሟሉም አመልክተዋል። የተባበሩት መንግስታት ድርጅትና የአሌፖ ህዝብ አስቸጋሪ ሁኔታ ውስጥ መሆናቸውን ከመግለጽ ባለፈ ሩሲያ ቀደም ብላ ላወጣችው እቅድ የትኛዎቹ ወገኖች እንቅፋት እንደሆኑ ላርክ አላብራሩም። የአየር ጥቃቱ ለ24 ሰዓታት እስከ ትናንትና ሐሙስ ነበር ድንበር እንዲቋረጥ ወይም እንዲቆም ሶሪያና ሩሲያ በተስማሙበት መሰረት ሁለቱም ስምንት ኮሪደሮች መክፈታቸው ይታወሳል። ይህ በዚህ እንዳለ ሰሜን ሶሪያ በምትገኘው የአሌፖ ምስራቃዊ ከተማ ላይ የሚካሄደው ከበባና የቦምብ ድብደባው ታሪካዊ የወንጀል ድርጊት መሆኑን የተባበሩት መንግስታት የሰብአዊ መብቶች ከፍተኛው ኮሚሽነር ዛይድ ራድ አልሁሴን ተናገሩ። አርባ ሰባቱ የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት አባላት ሁኔታውን ለዓለም አቀፉ የወንጀል ችሎት ፍርድ ቤት እንዲያሳውቁም ኮሚሽነሩ ጥሪ አቅርበዋል። የሶሪያው ዓለም አቀፍ የምርመራ ኮሚሽን ሊቀመንበር ፓውሎ ሴርጊዮ ፒኔሮ በበኩላቸው በግጭቱ የሚሳተፉት ወገኖች በሙሉ ወንጀለኞች በመሆናቸው ይስማሙና ለፍርድ መቅረብ እንዳለባቸውም ያሳስባሉ። የጦር ወንጀሎችን የሚያራምዱ በሰብአዊ ፍጡሮች ላይም ወንጀል የሚፈጽሙ ናቸው። ይህ የሚያቆመው ደግሞ እነዚህ ሰዎች ለፍርድ ሲቀርቡ ብቻ ነው። ለዚህም ነው ጉዳዩ ወደ ዓለም አቀፉ የወንጀል ችሎት መቅረብ ያለበት። የእንግሊዙ የአፍሪቃና የመካከለኛው ምስራቅ ሚኒስትር ቶባያስ ኤልውድ ሶሪያና ሩሲያ ላይ ቁጣ አዘል ትችት ሰንዝረዋል። ሆስፒታሎች ሃቪን ቦምድ ሪፒትድሊ ሀንድረድስ ኦፍ ሲቪሊየንስ ሆስፒታሎች በተደጋጋሚ በቦምብ ተደብድበዋል። የአልበሽር ገዢ መደብና ሩሲያ መስራቃዊ አሌፖ ላይ ጥቃት ማካሄድ ከጀመሩበት ጊዜ አንስቶ በብዙዎቹ ሕፃናት የሆኑበት አያሌ መቶ ሲቪሎች ተገድለዋል። የሩሲያው አምባሳደር በበኩላቸው ብሪታንያንና ሸሪኮቿን ይከሳሉ። ምክንያታቸውን ሲያብራሩም ሽብርተኞችን በማስጠለል እንዲደራጁ ያደርጋሉ፣ በዚህም የጭካኔ ተግባራቸውን ይፈጽማሉ ብለዋል። ይህ የብሪታንያ ክስ ይላሉ የሶሪያ ወኪል ደግሞ መሰረተ ቢስ ነው። በመጨረሻም የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተርና የቱርኩ ፕሬዚዳንት ሪሴፕ ታይብ ኤርዶገን አይሲስን ከሶሪያና ከኢራቅ ማስወጣት ስለሚቻልበት ሁኔታ ዛሬ አንካራ ላይ ተገናኝተው ውይይት አድርገዋል። ዜናው አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ጥቅምት 11 2009 ዓ ም ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጅት ታይና አዲሱ አበበንን። የዓለም ዜናውን አደመጥን። ወደ ዘገባዎቻችን ከማለፋችን አስቀድሞ በሁለተኛው አጋማሽ ከሚቀርቡ ዝግጅቶች ይህን ባጭሩ እናሰማ። ሬ ይፈራለሁ። ለምን አልፈራም? ሰው ነኝ፣ አይደለም እንደ አገሪቱ ስለምኖረው ይፈራለሁ። ይ ይፈራለሁ። በስጋት ይኖራለ። ዛሬ ነገ፣ ዛሬ ነገ እያልኩ ይኖራለ። እግዚአብሔርን እየለመንኩ ይኖራለሁ። እንደ ሰዎች ምን በፍራቻ ይኖራለሁ። ስለ አስቸኳይ ጊዜ አዋጁ ካነጋገርናቸው ነዋሪዎች መካከል ያንዱን ነው ያሰማ ያሰማናችሁ። ለሁለተኛው አጋማሽ ዝርዝሩን ይዘናል። አሁን ወደ ምሽቱ አብይረስ እንሻገራለን። በዋሽንግተን ዲሲ የኦሮሞ ማህበረሰብ ድርጅት ከሰሜን አሜሪካ የኦሮሞ ማህበረሰብ ማህበር ጋር በመተባበር የጠሩት ሰላማዊ ሰልፍ ዛሬ በዋይት ሀውስ፣ በዓለም ባንክና በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ደጃፍ ተካሂደዋል። ከዛሬው ሰልፍ ተከትሎ ተቃውሟቸውን በረሃብ አድማ ለመግለጥ እቅድ ያላቸው ተሳታፊዎችም እንዳሉ ተነግረዋል። የሰልፉ አደራጆች የሰልፉ ዓላማ የኢትዮጵያ መንግስት በኦሮሞችና በሌላውም የኢትዮጵያ ሕዝብ ላይ የሚፈጽመውን አረመኔያዊ ወንጀል ለማጋለጥ ነው ሲሉ ባወጡት መግለጫ አስታውቀዋል። ሰልፉን እየተከታተለ ያለው ሄኖክ ሰማግዜር እና ሰለሞን አባተ አናግሮታል። እንደምንዋል እንደምንዋል ሰለሞን የት ነው ያለኸው አሁን አሁን የምንገኘው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በራፍ ላይ ነው ዛሬ እንግዲህ በዋሽንግተን ዲሲ አካባቢው አንዱ ከሌሎች አካባቢዎች የተሰበሰቡ የኦሮሞ ማህበረሰብ ኢትዮጵያውያን አሜሪካውያን እዚህ ተሰብስበው ነው የዋሉት በዋይት ሀውስ ቤተ መንግስት በኦሮሚያ የሚፈጠሩ የሰብአዊ መብት ጥሰቶች ግድያዎች እና እስራቶች በጣም እንደሚያሳስቧቸው የኢትዮጵያ መንግስት አጋር የሆነው የኦባማ አስተዳደር እና የዩናይት ስቴትስ መንግስት ለኢትዮጵያ መንግስት የሚሰጠውን እርዳታ እንዲያቆም የተማጸኑበት ጥያቄያቸውን ያቀረቡበት ግድያዎቹን ያወገዙበት ሰላማዊ ሰልፍ አካሂደዋል። ከዛ በማስከተል ያው ዋናው ነገር እንደዚህ አይነት እነሱ በዜጎቻችን ላይ ግድያ ይፈጽምብናል ላሉት መንግስት የሚሰጠውን የገንዘብ ድጋፍም ሲቃሙ ስለነበር የዓለም ባንክ ቢሮ እና የአይኤምኤፍ ቢሮ በመሄድ ለዓለም ባንክ ፕሬዚደንት በቀጥታ ደብዳቤያቸውን በወኪላቸው በኩል አስገብተዋል። ወኪሉም ተቀብለዋቸው የዓለም ባንክ በቅርቡ በኢትዮጵያ ዙሪያ ያወጣውን የጋዜጣዊ መግለጫ እንደ ምላሽ ሰጥተዋቸዋል። በዚህ አሁን በምንገኝበት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም የአፍሪካ ቀንድ ንዑስ ዴስክ ኃላፊዎችም መጥተው አነጋግረዋቸው ጥያቄዎቻቸውን አስገብተው አሁን ሰልፉ እየተበተነ ነው። ከየት ነው እነዚህ ተሳታፊዎች የመጡት? ከዋሽንግተን ዲሲ፣ ከፊላደልፊያ የመጡ ሰዎች አሉ። ከተለያዩ ቦታዎች የተሰበሰቡ ሰዎች ናቸው። በርካታዎቹን አነጋግሬያቸዋለሁ። እናቶች፣ ሴቶች እንደዚሁም ደግሞ በዚህ በማህበረሰቡ ውስጥ ለውጥ እንዲመጣ የሚያቀናቅኑ እንደዚሁም ነዋሪዎች ነው የተሰበሰቡት። ድምጻቸውን ከፍ አድርገው ነው በኢትዮጵያ ያለው የሰብአዊ መብት ጥሰት በኦሮሚያ የሚደረገው ግድያ በተለይ የረቻ በዓል ላይ የተፈጸመው ሁኔታን አስመልክቶ የኢትዮጵያ መንግስት እጁ እንዳለበት ነው የሚያምኑት እዚህ የተሰበሰቡት በሙሉ። በእርግጥ እንደምናውቀው የኢትዮጵያ መንግስት ደግሞ የጸረ ሰላም ኃይሎች ይህንን አደጋ ፈጠሩ ሲል መስማታችን ይታወሳል። እዚህ ያሉት ግን ይህንን በፍጹም የሚያምኑ ሰዎች አይደሉም። ከወርልድ ባንክም ቢሆን እንደዚህ ወጥቶ ያናገራቸው ሰው ነበረ። አዎ፣ ለዓለም ባንክ ፕሬዚደንት በቀጥታ ነው ደብዳቤያቸውን ያስገቡት። በወኪላቸው በኩል ተቀብለዋቸዋል። እንደ ምላሽ ደግሞ የዓለም ባንክ በኢትዮጵያ ሰሞኑን ያወጣውን የጋዜጣዊ መግለጫ እንደ ምላሽ ሰጥተዋቸዋል። በዚህ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም የአፍሪካ ቀንድ ንዑስ ዴስክ ኃላፊዎች መጥተው ጥያቄያቸውን ተቀብለው ምላሻቸውን ሰጥተዋቸዋል። በቁጥራቸው መገመት ትችላለህ ምን ያህል እንደሆኑ? አዎ በጥቂት መቶዎች የሚቆጠሩ ሰዎች ናቸው የተሰበሰቡት ዛሬ ከዋይት ሀውስ ጀምሮ እንግዲህ ረጅም ሰልፍ ነው ያካሄዱት ወደ አለም ባንክ ከዛ አልፎ ደግሞ እዚህ የውጭ ጉዳይ መስሪያ ቤቱ ድረስ በርካታ ሰ እስኪ አንዳንድ ሰዎች ላነጋግር እዚ ካዘጋጁት መካከል ዶክተር ጉለማ ይገኛሉ ጤና ያስጥልኝ ዶክተር ጉለማ ጤና ያስጥልኝ እስኪ የዛሬውን ሰላማዊ ሰልፍ አላማ ይገዛ የዛሬው ሰላማዊ ሰልፍ የተለያዩ ተለያዩ ከተማ የመጡ የኦሮሞ ተወላጆች በኢሬቻ በዓላ ለኦሮሞ ብሔረሰብ እና በማብ ላይ በተሳተፉ ሰዎች ላይ በደረሰው አደጋ በጣም የድንጅግር ለአሜሪካን መንግስት፣ ለወርልድ ባንክ እና ለአይኤምኤፍ ባለስልጣናት ለማስታወቅ ና እነሱም የሚቻላቸው ሆኖ እንዲያደርጉ ይሄ አይነት ችግር እንዳይፈጠር የተፈጠሩም ደግሞ በደንብ ተቃርዶ ወንጀሉን እንደዘሩ ሰዎች እንዲጠየቁበት ለመጠየቅ ነው ዛሬ እዚህ የተሰበሰብነው። ከየት ከየት አካባቢ ነው ዛሬ የተሰበሰባችሁት? በርካታ ሰዎች ይታዩኛል። እናቶች ልጆቻቸውን ይዘው እዚህ የመጡ ይታዩኛል። ከየት ከየት አካባቢ ነው የመጡ አሉ? ለምሳሌ ከአትላንታ ጆርጂያ

ዛ በመገኘት በሚያከብሩበት ሰዓት መንግስቱ በተለያየ መንገድ ህዝቡን ለመጨረስ ወስኖ ስለተነሳ ወዳን አስከፍሮ እዛ ላይ የተገኙት ወጣቶች አዛውቶች፣ ሴቶች፣ እርጉዝ ሴት ብሎ ገደል ውስጥ ገብተው እንዲያሉ በማድረጉ ያ በማንኛውም ዓለም ላይ አንድ መንግስት የራሱን ህዝብ ነገም የወደፊት ትውልድ መቅጨት እንደሌለበት ሀገር ማስተዳደር ማለት ህዝብ መፍጀት እንዳልሆነ ይሄንን ለመቃወም እና እዚህ አሜሪካ ውስጥ ደግሞ በመሆን ወርልድ ባንክ ገንዘብ ፈንድ ስለሚያደርጓቸው ያንን ፈንድ እንዳይሰጡ ለመቃወም እንዲሁም የአሜሪካ መንግስት ፕሬዚዳንት ኦባማ ብዙ ሚሊዮን ገንዘብ ፈንድ ያደርጋሉ። ያ ገንዘብ ደግሞ ለተላክለት ነገር አይደለም የሚውለው ለመሳሪያና ለራሳቸው ጥቅም ለራሳቸው መፈንጫ እንጂ ለሀገር ስለማይውል እንዲህ አይነቱ እገዛ ለኢትዮጵያ መንግስት መደረግ የለበትም። እነኚህ ፎቶግራፎች የነማን እንደሆኑ ለምን ዛሬ ይዘው እንደወጡ ቢነግሩ? እነዚህ የፎቶግራፎች በተለያየ ጊዜ በኦሮሚያ ክልል ላይ የሚገኙ ወጣቶች ያለ ጥፋታቸው በሰላማዊ መንገድ በሚሄዱበት ጊዜ በስናፐር እና በጥይት ተመተው የወደቁ ናቸው። እቺ ልጅ ስሟ ሰብሪና ይባላል። ሰብሪና በምስራቅ አረርጌ ነው የተወለደችው። እናቷ አቅመ ደካማ ስለነበረች እናቷን እና ጠቅላላ አስር ቤተሰቦችን ሻይ በመሸጥ መንገድ ላይ ቁጭ ብላ በጠራራና በዝናብ ላይ ተቀምጣ ቤተሰቦች እህቶቿን እያስተማረች ትምህርቷን ከአስረኛ አቋርጣት የነበረች ወጣት በመንገድ ላይ ቀጯት። እና እንደዚህ ያሉ ተማሪዎች ወጣት ተማሪዎች ኢንጂነሮች እነዚህን የመሳሰሉት ወጥተው መውጣታቸውን እንጂ መግቢያቸውን አያውቁም። ይህንን ያደርጋል የኢትዮጵያ መንግስት። ለወጣቶች ደንታ የለውም፣ ለህዝቡ ደንታ የለውም። ይሄ ለምን ይሆናል? ህዝብን ከፈጀ ማንን ነው ነገር የሚያስተዳድረው? ያቁም ለማለት ነው። ይህንን ተሸክሜ ለተመልካቾች ለማሳየት የመጣው ሰላም ማልበል። ስምሽን ብርኬ ይባላል። ዛሬ ከየት እንደመጣሽና ለምን እንደመጣሽ ብትገልጽ። ዋሽንግተን ዲሲ ነኝ። የመጣበት ዋና ምክንያት በሬቻ ላይ የተደረገውን የዘር ማጥፋት ዘመቻን ለመቃወም ነው የመጣሁት። በሬቻ ላይ የተደረገው የዘር ማጥፋት ዘመቻ በጣም አሳዛኝና ተሰምቶ የማይታወቅ በተወሰነ ሰዓት ውስጥ ስድስት መቶ ሰው የሞተበት በጣም የሚያሳዝን የማይሰማው ጨካኝ አረመኔ መንግስት መሆኑን እቃወማለሁ። በዚህ ይህንን መንግስት በጣም አድርጌ ነው የምቃወመው። ምክንያቱም ብዙ ነው የተጎዳ ነው፣ ህዝባችን ብዙ ተጎዳ። ኦሮሞ ብቻ ሳይሆን ሌላ ህዝብም ተጎድተዋል። አማራው፣ ኮንሶው፣ ጋምቤላው በዛ አካባቢ ያሉት ህብረተሰቦች ሰዎች ሁሉ ተጎድተዋል እና ይሄ መንግስት ሊነሳ ይገባል። ህዝብን የሚጨፈጭፍ ህዝብን፣ ህጻናትን፣ እርጉዝ ሴትን ሳይል በጭካኔ እየጨረሰ ያለ መንግስት ነው። የኢትዮጵያ መንግስት በረቻ የተፈጠረውን ሁኔታ አስመልክቶ በሰጠው መግለጫ እነሱ ባሉት ጥቅሱ ጸረ ሰላም ኃይሎች ያስነሱት እንደሆነ ሲገልጽ ነበረ። አንቺ እንዴት ታያለሽ? ለህዝቡ መንግስት የሰጣውን ጸረ ኃይል እነሱ እራሳቸው ናቸው። ምክንያቱም ህብረተሰቡ ለአምልኮ ነው የወጣው፣ እግዚአብሔርን ለማመስገን ነው የወጣው፣ ለጥፋት አይደለም የወጣው። ህዝቡ በዛ ስርዓት ላይ በዛ አምልኮ ላይ የሚፈልገውን ማውገዝ የሚፈልገውን መመረቅ ይችላል፣ መብቱ ነው። በእሬቻ ላይ ማለት ነው። ህዝቡ ምንም ያደረገው ነገር የለም። ሌላ ተቃዋሚ አሸባሪ መጥተው የሰራው ነገር የለም። ኢኖክስ አማግዜርን ለዘገባው እናመሰግናለን። አድማጮች ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁት የምሽቱን አብይ ርዕስ ነበር። ወደ ትንታኔው መጽሔት ዘገባዎች እናልፋለን። የአስቸኳይ ጊዜ አዋጁ ተግባራዊ መደረግ በጀመረ በቀናት ውስጥ ውጤት እያስገኘ መሆኑን የፌዴራል አቃቤ ሕግ አስታውቀዋል። በተለያዩ አካባቢዎች ይታዩ የነበሩ የሰላምና ጸጥታ ሁኔታዎች እየተሻሻሉ መምጣታቸውን ነው ጠቅላይ አቃቤ ሕጉ ጌታቸው አምባዬ ለሀገር ውስጥ መገናኛ ብዙሀን የገለጡት። እስክንድር ፍሬው ዘገባ አልኩ። የአስቸኳይ ጊዜ አዋጁ ከወጣ ተግባራዊ መደረግም ከጀመረ ቀናት ተቆጥረዋል። በተለይ አዋጁን ተከትሎ በወጣው መመሪያ ላይ ለዜጎች ግልጽ ያልሆኑ ጥያቄም የሚያስነሱ ክፍሎች እንዳሉ ግን ታይቷል። የፌዴራል ጠቅላይ አቃቤ ሕግ ጌታቸው አምባዬ ለሀገር ውስጥ የመገናኛ ብዙሀን መግለጫ የሰጡትም ይሄንን ለማብራራት ይመስላል። በእርሳቸው አገላለጽ በመመሪያው ላይ ብዥታ የሚፈጥሩ ጥያቄም የሚያስነሱ ነጥቦች አሉ። እናም ጠቅላይ አቃቤ ሕጉ እነዚህን ሁኔታዎች ግልጽ ለማድረግ ሞክረዋል። የሰዓት እላፊን በተመለከተ ለምሳሌ እስካሁን የሚመለከተው የኢንቨስትመንት ቦታዎችን ብቻ እንደሆነ ጠቁመዋል። እስካሁን ከኢንቨስትመንት ተቋማት ውጭ ላሉ ቦታዎች የተጣለ የሰዓት እላፊ እንደሌለም ነው ያብራሩት። አንቀጽ 23 ላይ የተቀመጠው ጉዳይ የአስቸኳይ ጊዜ አዋጅ ኮማንድ ፖስት አስፈላጊ ናቸው ባላቸው ቦታዎች ላይ የሰዓት ላፊ ገደብ ሊጥል ይችላል ነው የሚለው እንጂ የሰዓት ላፊ አሁን ላይ ተጥሏል አይልም። በአሁኑ ሰዓት የሰዓት ላፊ ገደብ ተጥሏል አይልም ሁለተኛው አንቀጽ ነው። ስለዚህ የሁከትና የብጥብጡ ስፋትና መጠን አድማስ እየታየ የሚመጡ መሰረታዊ ችግሮች ካሉ ቦታዎችን ይለይና በዚህ ቦታ ላይ የሰዓት ላፊ ከዚህ ጊዜ ጀምሮ እስከዚህ ጊዜ ተገድበዋል ብሎ ማስቀመጥ እንደሚችል ፈቃጅ የሆነ ፕሮቪዥን ነው ያለው። ቀደም ብዬ ከገለጽኩት በኢንቨስትመንት ቦታዎች አካባቢ ከሚመለከተው ሰዎች ከ12 ሰዓት ምሽት እስከ 12 ሰዓት ንጋት ከሚከለክለው ባሻገር ማለት ነው። የአስቸኳይ ጊዜ አዋጁ ከታወጀ በቀናት ውስጥ በተለይ ከሰላምና ጸጥታ አንጻር ውጤት እያስገኘ መሆኑንም ጠቅላይ አቃቤ ሕጉ ተናግረዋል። ይህንን ያብራሩትም በቅርቡ የነበሩ ያሏቸውን ሁኔታዎች በምሳሌነት በመጥቀስ ነው። ዜጎች ከቦታ ቦታ የመንቀሳቀስ መብታቸው የተገደበ በሚመስል መንገድ ከአዲስ አበባ ወደ ሃዋሳ ከአዲስ አበባ ወደ ተለያዩ የሀገሪቱ ክፍሎች በሰላም ወጥተው መግባት የማይችሉበት አጠቃላይ እንቅስቃሴያቸው የተገደበበት ሁኔታ የነበረ መሆኑን ማየት ይቻላል። ይህ በመሆኑ የተነሳ ሀያና ሰላሳ ደቂቃ ወይም አንድ ሰዓት የሚጨርሱ የአውሮፕላን በረራ ያለባቸው ቦታዎች ላይ ለመድረስ የኢትዮጵያ አየር መንገድን የመጠባበቅ የአንድ ሳምንት ወረፋ በሚደርስ መንገድ የሚይዙ ቦታዎች እንደነበሩ ማየት ይቻላል። ከዚህ አዋሳ ለመድረስ የአንድ ሳምንት ወረ። በኢኮኖሚ እንቅስቃሴው ላይ የነበሩ እንቅፋቶችም በዚሁ አዋጅ ምክንያት እየተወገዱ መሆኑን አቶ ጌታቸው አስረድተዋል። በዚህ የእውከትና የብጥብጥ ወቅት የሚታየው የዕለት ከዕለት እንቅስቃሴና ተግባር፣ የፋብሪካዎች ውድመት፣ የዜጎች ህይወት መቀጠፍ፣ ቁሳዊ ሀብታችን በየጊዜው የመውደም እነዚህ ሁኔታዎች የዕለት ከዕለት ተግባር ሊመስሉ በሚችሉበት ደረጃ ላይ እውከትና ብጥብጡ እየሰፋና እያደገ የሄደበት ሁኔታ ነበር የነበረው። በዚህም የተነሳ ሁከትና ብጥብጡ እየሰፋ በሄደ ቁጥር የትራንስፖርት እንቅስቃሴ የተገታበት ሌላው ቀርቶ ወደ ህዳሴ ግድብ የሚቀርበው ቁሳቁስ ለአንድም ቀን ለሁለትም ቀን በመንገድ መዘጋት ምክንያት የተስተጓጉለበት ሁኔታ ያጋጠመበት ሁኔታዎች ተስተውለዋል። በሌላ በኩል ከውጭ ወደ ሀገር ውስጥ የሚገቡ እቃዎች እንዳይገቡ እንቅፋትን የተፈጠረበት ሁኔታ ነበር። ለምሳሌ ያህል ከሱዳን የሚገባ ነዳጅ እንዳይገባ መተማ ላይ የሚዘጋበት ሁኔታን ተፈጥሮ ነበር። ከአስቸኳይ ጊዜ አዋጁ በኋላ ግን እነዚህ ሁኔታዎች መመለስ የቻሉበትና በተገኘው ሰላምና ደህንነት ወደ ነበሩበት ሁኔታ ለመመለስ የተደረገው ጥረት አንዱ ማሳያና ውጤት መሆኑን መውሰድ መቻል ይኖርብናል። እንደ ጠቅላይ አቃቢ ህጉ አባባል የአስቸኳይ ጊዜ አዋጁ ህጋዊ ስርዓቱን ተከትሎ የተፈጸመና የህብረተሰቡን ሰላምና ደህንነት ያስመለሰ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ወደ ተከታዩ ዘገባ ስናልፍ የፌዴራሉ ጠቅላይ ፍርድ ቤት የይግባኝ ሰሚ ችሎት ዛሬም በተቃዋሚ ፓርቲ አመራር አባላት በነ አቶ ሀብታሙ አያሌው እንዲሁም በጦማሪያኑ ማርያኑ በነ ሶሊያና ሽመልስና በአቃቢ ሕግ መካከል ባለው ክርክር ውሳኔ አልሰጠም። ለዚህ በምክንያትነት የቀረበው በችሎቱ የአዳዲስ ዳኞች መሰየም ነው። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። የተከሳሾች ጠበቃ ውሳኔው በመዘግየቱ ተከሳሾች ላይ ጉዳት ደርሷል ይላሉ። መለስካቸው አመሀ የፍርድ ቤቱን ውሎ ተከታትሎ የሚከተለውን ዘግበዋል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ ጠዋት እንደተሰየመ አስቀድሞ እንዲቀርቡ ከጠራቸው ባለጉዳዮች መካከል እነ አቶ ሀብታሙ አያሌውና እነ ሶሊያና ሽመልስን ነው። በእነ ሀብታሙ አያሌው መዝገብ የቀድሞ አንድነት አመራር አባል አቶ ዳንኤል ሽበሺ፣ ያረናው አቶ አብርሃ ደስታና የሰማያዊው አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰሎሞን ቀርበው ነበረ። አቶ ሀብታሙ አያሌው ለምን እንዳልቀረቡ ፍርድ ቤቱ ጠይቋል። የተከሳሽ ጠበቃ አቶ አምሃ መኮንን አቶ ሀብታሙ አያሌውን በጠና ታሞ በአልጋ ላይ እንደሚገኙና ለዚህም ማስረጃው ከመዝገቡ ጋር ተያይዞ እንደሚገኝ አስረድተዋል። አቃቢ ሕግ በበኩሉ ይህን በመቃወም ተጠሪው እንዲቀርቡ እንዲታዘዝ ፍርድ ቤቱን ጠይቋል። ፍርድ ቤቱ ጉዳዩን መርምሮ እንዳልጨረሰ ሰፊ መዝገብ እንደሆነና ጊዜ እንደሚጠይቅ ዳኞቹም ለጉዳዩ አዲስ መሆናቸውን ጠቅሶ ተለዋጅ ቀጥሮ ለህዳር 6 ቀን 2009 ዓ ም በመስጠት አቶ ሀብታሙ አያሌው በዕለቱ እንዲገኙ አዟል። በኢንተርኔት አምደኞቹ ማለትም በጦማሪያኑ በነ ሶሊያና ሽመልስ መዝገብም በሌለችበት ክስ ከተመሠረተባት ከሶሊያና ሽመልስ በስተቀር በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ ቀርበዋል። ፍርድ ቤቱ በዚህ መዝገብ ላይ ውሳኔ እንዳልሰጠ አስታውቋል። ምክንያቱም መዝገቡ ተመርምሮ እንዳላለቀና ዳኞቹም ለጉዳዩ አዲስ መሆናቸውን ጠቅሶ ለህዳር 6 ቀን 2009 ዓ ም ተለዋጅ ቀጠሮ ሰጥቷል። የአብዛኞቹን መልስ ሰጪዎች ጠበቃ አቶ አምሃ መኮንንን አስተያየታቸውን ጠይቄያቸው ነበረ። በእንዲህ አይነት ሁኔታ እና በተለያዩ ምክንያቶች ለውሳኔ እየተባለ ሲቀጠር ሁለቱም መዝገቦች ማለት ይቻላል በትንሹ ከአስር ጊዜ በላይ ነው የሆነው። እና በዚህ ሂደት እንግዲህ በእርግጥ ሁሉም ተከሳሾች ከእስር ውጭ ነው ያሉት ከማረሚያ ቤት ወይም ከቀጠሮ እስር ቤት ውጭ ነው ያሉት። ግን በሌላ በኩል ደግሞ በዚህ ይግባኝ ምክንያት የተለያዩ ነጻነቶቻቸው ተገድበው ነው ያሉት። በእነ ሰብለዋና ሽመልስ ተጠሪዎች በሙሉ ፓስፖርቶቻቸው ፌዴራል ፖሊስ እጅ ነው ያለው። ይግባኝ ስለቀረበባቸው ተብሎ በዚህ ምክንያት አልተሰጣቸውም። ስለዚህ መንቀሳቀስ እየቻሉ አይደለም። የትምህርትም የሌላም ሌላም እድል እያገኙ ያ እየተጨናገፈ ነው። በእነ ሀብታሙ አያሌው ጉዳይ ደግሞ ያው እንደሚታወቀው ሀብታሙ አያሌው ራሱ በከፍተኛ የጤና ችግር ላይ ነው ያለው። ስለዚህ የዚህን መዝገቦች ውሳኔ ሁሉም በጉጉት ሲጠብቁ ነበረ። እንግዲህ አልሆነም። አሁንም እንደገና ለህዳር ስድስት ተቀጥሯል። ሁለቱም መዝገብ ህገ መንግስታዊ ከሆነው አፋጣኝ ፍትህ ከማግኘት መብት ጋርም ይህ አሰራር የተቃረነ መሆኑንም አብራርተዋል። በትክክል በህገ መንግስቱ ላይ የተከሰሱ ሰዎች የተፋጠነ ፍትህ የማግኘት መብት አላቸው። ተከሳሾች የተፋጠነ ፍትህ እንዲያገኙ ተከሳሾች እራሳቸው ተከራካሪ የሚሆነው የአቃቤ ህግ ተቋምም አስተዋጽኦ ያደርጋል። ከማንም በላይ ግን ይህን መብት በማረጋገጥ ይህን መብት ተግባራዊ በማድረግ በኩል ከፍርድ ቤት ትልቅ ከፍተኛው ድርሻ ይጠበቃል። በተለይ የፍርድ ቤቱ አስተዳደር ተገቢውን የአስተዳደር ስራ በመስራት ዳኞች ያለ ምክንያት የማይቀያየሩበት የሚቀያየሩም ቢሆን እንኳን ቢያንስ በእጃቸው ያሉ ጉዳዮችን እየጨረሱ እንዲሄዱ በማድረግ እና ሌሎች ሌሎች። እንግዲህ ይሄ እኛ አስተያየት ከመስጠት በስተቀር በፍርድ ቤቱ አስተዳደር ውስጥ አልካ ለመግባት አንችልም፣ ግን ተገቢውን የአስተዳደር ስራ ተሰርቶ ይሄ መብት መከበር መቻል አለበት። እነዚህ ሁለት ጉዳዮች የተፋጠነ ፍትህ ማግኘት መብት እየተከበረ እንዳልሆነ፣ ፍርድ ቤቱም እያስከበረው እንዳልሆነ በቂ ማሳያ ናቸው የሚል እምነት አለኝ። በሁለቱም መዝገቦች አቃቢ ህግ በፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ከጥቂት ዓመታት በፊት በአስሩም ተከሳሾች ላይ የሽብር ወንጀል ፈጽመዋል የሚል ክስ መስርቶባቸው የነበረ ቢሆንም ፍርድ ቤቱ በነጻ አሰናብቷቸው ነበረ። ይሁንና አቃቢ ህግ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሎ ጉዳዩ ሲመረመር መቆየቱ አይዘነጋም። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ምሽቱ የመጨረሻ ዘገባ እናልፋለን። ድህነትን በተገቢው መንገድ በመቀነስ ከተባበሩት መንግስታት የምዕተ ዓመቱ ግቦች አንዱ የሆነውን ግብ ያሳኩት የአፍሪካ ሀገሮች ሰባት ብቻ መሆናቸውን ዛሬ ይፋ የተደረገ ሪፖርት አመልክቷል። በተባበሩት መንግስታት የአፍሪካ የኢኮኖሚ ኮሚሽን ከአጋሮቹ ጋር በመሆን ያዘጋጀው ሪፖርት አክሎ እንዳሰፈረው በተጠበቀው መጠን ባይሆንም ሀገሮች ድህነትን መቀነስ ችለዋል። ሪፖርቱ ይፋ በተደረገበት ስነ ስርዓት ላይ የተገኘው እስክንድር ፍሬው ቀጥሎ ያለውን ዘገባ አልኳል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ከአጋሮቹ ጋር በመሆን ዛሬ ይፋ ያደረገውን ሪፖርት የሽግግር ሪፖርት ብሎታል ከምዕተ ዓመቱ የልማት ግቦች ወደ አፍሪካ ህብረቱ አጀንዳ 2063 እና ወደ ተባበሩት መንግስታቱ ዘላቂ የልማት ግቦች በሚደረግ ሽግግር ወቅት የተዘጋጀ በ2015 የተጠናቀቀው የምዕት ዓመቱ የልማት ግቦች ትግበራ በተለይ ድህነትን ከመቀነስ አንጻር የተሳካ እንዳልነበር ነው ሪፖርቱ ያመለከተው። ከ54 የአፍሪካ አገራት ውስጥ ድህነትን በታቀደው መሰረት መቀነስ የቻሉት ሰባት ብቻ መሆናቸውን የተጠቀሰው ግብጽ፣ ቦትስዋና፣ ደቡብ አፍሪካ፣ ናሚቢያ ስዋዚላንድ፣ ቱኒዚያ እና ጊኒ ናቸው ሰባቱ አገራት። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የማክሮ ኢኮኖሚ ፖሊሲ ክፍል ዳይሬክተር አዳም ኤልሃይ ራይካ ለዚህ ምክንያት ያሉትን አብራርተዋል። አፍሪካ በምዕተ ዓመቱ የልማት ግቦች በተቀመጠው መንገድ ድህነት ማጥፋት እንዳልቻለች በርካታ ውይይቶችን አድርገናል። ይህንን መወያየት የጀመርነው ከረጅም ጊዜ በፊት ነው ለዘላቂ የልማት ግቦች ስንዘጋጅ፣ ለዚህ ምክንያቱ ምንድን ነው? የምዕተ ዓመቱ የልማት ግቦች ማዕቀፍ በማኅበራዊ ልማት ጉዳዮች ላይ የሚያተኩር በመሆኑ ነው። ይበቂ አይደለም። የሚያስፈልገው ሁሉን አቀፍ አቀራረብ ነው፣ ኢኮኖሚያዊ፣ ማኅበራዊና አካባቢያዊ ማነቆዎችን መፍታት የሚያስችል ይህም ሆኖ የአፍሪካ ሀገራት እንደ አውሮፓውያን አቆጣጠር ከ1990 ጀምሮ እስካሁን ድረስ ድህነትን መቀነስ መቻላቸውን ሪፖርቱ አመልክቷል። በ1990 56.9 ከመቶ የነበረው የድህነት መጠን በ2012 ወደ 42.8 ከመቶ ዝቅ ማለቱ ነው የተገለጸው። ሰሜን አፍሪካ ብቻውን ደግሞ ድህነትን በ60 ከመቶ መቀነሱ ተጠቁሟል። ይህም ሆኖ በምዕት ዓመቱ የልማት ግቦች የተቀመጠውን 28.4 ከመቶ ማሳካት እንዳልተቻለ ነው በሪፖርቱ የሰፈረው ለአሜሪካ ድምፅ ሬዲዮ እስክንድር ፍሬዎክ ከአዲስ አበባ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት መደበኛ ስርጭት ነው። በድጋሚ ለማስታወስ ስርጭታችንን በተሻለ ጥራት ለማግኘት ትችሉ ዘንድ ወትሮም ከምናስተላልፍባቸው መስመሮች በተጨማሪ በተለይ በ15700 ኪሎ ሄርትስ ላይ እንድትፈልጉን በድጋሚ እናስታውሳለን። ወደ ሁለተኛው አጋማሽ ተሸጋግረናል። አብራችሁን ቆዩ። የአስቸኳይ ጊዜ አዋጁን ተከትሎ እስራት መበራከቱን፣ በዚህም ስጋት ላይ መሆናቸውን በኦሮሚያ ክልል ያነጋገርናቸው ነዋሪዎች ገልጠዋል። በመንግስት በኩል አስተያየት እንዲሰጡን የባለሥልጣናትን ስልክ የሞከርን ቢሆንም አንዳንዶቹ ስልካቸው ባለመስራቱ፣ አንዳንዶቹ ደግሞ ባለመነሳቱ፣ እንዲሁ ተነስቶ በመዘጋቱ ማንንም አግኝተን ማነጋገር ሳንችል ቀርተናል ብላለች ጽዮን ግርማ በቀጣዩ ዘገባዋ። በኢትዮጵያ የአስቸኳይ ጊዜ አዋጅ ከታወጀ በኋላ በተለያዩ ከተሞች ይደረጉ የነበሩ የተቃውሞ እንቅስቃሴዎች መቆማቸውን፣ በከተሞቹም መረጋጋት እንዳለ ያነጋገርናቸው ነዋሪዎች ይናገራሉ። ነዋሪዎቹ እንደሚሉት መረጋጋቱ የተፈጠረው ደግሞ ከስጋት ነው። ሰዎች ሰብሰብ ብለው በአንድ ቦታ መጨዋወት፣ ከ12 ሰዓት በኋላ መንቀሳቀስ ይፈራሉ። ከስልኮቻቸው ላይ ፎቶ ቪዲዮና የተለያዩ መልእክቶችን ያጠፋሉ። ጮክ ብሎ ስለ ፖለቲካ ጉዳይ መነጋገርና አስተያየት መስጠትም እንደሚፈሩ ይገልጻሉ። በአጠቃላይ ፍርሃት ውስጥ እንደሆኑ ይናገራሉ። በዛሬው ዕለት ወደ ተለያዩ ሰዎች ስልክ ደውዬ ለማነጋገር የሞከርኩ ሲሆን አስተያየት ለመስጠት ፈቃደኛ ያልሆኑት በርካታ ናቸው። ፈቃደኛ የሆኑትም ስማቸውን ጠቅሼ አስተያየታቸውን እንዳስተላልፍ አልፈቀዱልኝም። በኦሮሚያ ክልል በአወዳይ ከተማ ተማሪ እንደሆነ የገለጸልኝ አስተያየት ሰጪ እሱ በሚኖርበት አካባቢ የመከላከያ ሰራዊት በብዛት እንደሚገኝና ወጣቶች በነጻነት መንቀሳቀስ እንደማይችሉ ይናገራል። በድንገት መንገድ ላይ ስልክ ይፈተሻል የሚል ስጋት ስላለው ስልኩን ከማንኛውም ፎቶ አጽድቶ እንደሚንቀሳቀስ ገልጾልኛል። እናንተ ከተማ ትምህርት ቤት ተከፍቷል ወይ ስል ጠየቅኩት። ትምህርት ቤት ተከፍቷል፣ ግን ሰው እዛ ሄዴ አንተ ምንድነው የምትሰራው? ተማሪ ነህ? እኔ ተማሪ ነኝ። ትምህርት ቤት አልሄድክም? አዎ፣ አልሄድኩም። ትምህርት ቤት ከተከፈተ ለምን አልሄድክም? እዛ ስትሄድ በቃ መከላከያዎቹ ይያዛሉ። ለዛ በቃ እኛ እንዳለ ፈርተን ነው ያለው። እስር ቤት ይዞ ትሄዳሉ። ብዙ ጓደኞች አሁን እስር ቤት ያሉ አሉ። አደላ አካባቢ እስር ቤት አለ። እዛ በቃ እዛ ይዞ ይሄዳሉ። ስለዚህ መታሰር ፈርተ ነው ትምህርት ቤት ያልሄድከው። ስራስ ሳለ ለምሳሌ አወዳይ በጫት ንግድ ይታወቃልና የጫት ንግድ እንደዚ አይነት እንቅስቃሴዎች አሉ። ድሮ ነበረ፣ ግን ማታም ሀያ አራት ሰዓት እንሰራ አልነበረም። ግን ማታ ድሮ። አሁን ግን ከአስቸኳይ ጊዜ ከወጣ በኋላ ከአስራ ሁለት ሰዓት በኋላ ገበያ ውስጥ መገኘት ክልክል ነው እያሉ እዛ ስትሄድ በቃ ይደበደባል እንዳሉ ሌላኛው ያነጋገርኳቸው ሰው የበዴሳ ከተማ ነዋሪ ናቸው። በቤት ውስጥ የቴሌቪዥን ስርጭት የሚከታተሉበት ዲሽ እንደተነቀለባቸው ገልጸው ከሁሉም በላይ ግን የንግድ እንቅስቃሴያቸው እንዳሰጋቸው ይናገራሉ። ትንሽ ችግር አለው፣ ብዙ ችግር አለው። አሁን አንድ ሳምንት ውስጥ ጫት ምናምን እኔ ነገር ነው ወደ በዴሳ ና ወደ አቡልቱ ቦኬ ገመቺ፣ ወደ ሴፍሌ ሄዳለሁ። አሁን ግን ችግር ብዙ ችግር አለው። አገ መከላከያ መንገድ ላይ ይደብደቡ በዱላ ለምን እኔ እንጃ። በቃ አስራ አራት ሰዓት በኋላ አሌዲን ቻለም ምናምን አለ። በቃ ጭሮ ላይ በደንብ ዱላ ታይዞ አለ አጋዞች በምዕራብ ጉጂ ዞን በቡሌ ሆራ ከተማ ነዋሪ የሆነው ሌላ አስተያየት ሰጪ እርሱ ስለሚገኝበት ከተማ ሲናገር ሰዎች በፍርሀት ውስጥ ናቸው፣ ስልክ ሲያወሩ ተሳቀው እንደሆነ የቴሌቪዥን ፕሮግራምም እንደማይከታተሉ ይናገራል። ሰላም የሚባል ነገር ከአዋጅ ወደዚህ ሰላም የሚባል የለም። ንብረት እየተዘረፈ ነው። መረጋጋት የለም ሰው አብሮ መቀመጥ መናገር የለም ሆቴል ውስጥ ሰው አስራ አንድ ሰዓት መቀመጥ አይቻልም በጣም የሚያሰጋና እንደ እንዴት እንደምንኖር እራሱ ግራ ገብቶናል። በምንድን ነው የሚከታተሉት፣ የሚቆጣጠሯችሁ በምንድን ነው? ያን እንዳታረጉ እስከ ቤት ድረስ ይሄ ቶኮሻን የሚባል አንድ አንድ ለአምስት ተብሎ ጆሮ ጠቢዎች አሉ። ይሄ ሰዎቹ ነው የሚዘግቡት በየሰዓቱ። ሌላ የነጆ ከተማ ነዋሪ ጋር ደወልኩና ስላሉበት ሁኔታ ጠየኩት። ሁኔታው በጣም ውጥረት ላይ ነው፣ ስጋት ላይ ነው አለ። ለምንድን ነው ስጋቱ የመጣው? ምክንያቱም ሰው እንደ ልቡ መንቀሳቀሴ አይችልም ማን ነው የሚከለክለው እንደ ልቡ እንዳይንቀሳቀስ ይፈራሉ አዋጭ ስለወጣ እና በወታደር ቁጥጥር ስለሚኖሩ እንደልባቸው ለመንቀሳቀሴ ይፈራሉ ሰዎቹ በስጋት ስጋት ላይ ናቸው እርሶስ ልባቸው ለምን ምን ምን እርሶ እርሶ ስጋት የለትም እርሶ ስ የራሱ የግሎትን ይንገሩኝ ኧረ ይፈራለሁ። ለምን አልፈራም? ሰው ነኝ አይደለም? እንደ ሀገሪቱ ውስጥ ስለምኖረው ይፈራለሁ፣ ይፈራለሁ። በስጋት ይኖራለሁ። ዛሬ ነገ፣ ዛሬ ነገ እያልኩ ይኖራለሁ። እግዚአብሔርን እየለመንኩ ይኖራለሁ። እንደ ሰዎቹ ምን በፍራቻ ይኖራለሁ። ምን የደረሰባችሁ ጉዳት አለ እዛ አካባቢ? እርግጥ እስካሁን እግዚአብሔር ፈጣሪ አምላከ መዝገን ስጋት ላይ ነኝ። መቼም ሰዎቹ ላይ የደረሰ እኔ ላይ ደርሳል የሚል ምስል አለኝ ይፈራለሁኝ፣ እንጂ ሌላ ሰው ላይ ደርሶ ያዩት ነገር አለ ፊትም ታስሪያ ስር ቤት ገብቼ አውቃለሁ። ያ ሁኔታ ይመለሰኝብኛል ብዬ ይፈራለሁኝ። ሌላ ሰውስ ሌላ እርሶ አካባቢ ደርሶበት ጉዳት ደርሶበት ወይም ታስሮ ያዩት ሰው አለ? አዎ፣ ብዙ ናቸው እንጂ ስር ቤት ቆይቶ የተመለሱ ሰዎች ብዙ ናቸው ዛሬም የታሰሩ ሰዎቹ ዛሬም ነበሩ። ኢንተርኔት አለ የሞባይል ኢንተርኔት አለ ሬ ኢንተርኔት የለም ፌስቡክ የለም ተከልክለዋል። ሰው ከዚህ በፊት ምን ላይ እንደልባቸው ውጪ ሰው ላይ የሚደርስ የሚግድ ጉዳት ወይምን ይሰማሉ። አሁን እሱ ተከልክለዋል። በየሰው ቤት የዞሩ ትሪ የሚያሳይ ይነቀላል። ሰው በስጋት ይኖራል። ልባቸውን ለመገናኘት አይችሉም። በአሁኑ ሰዓት በሀገሪቱ እየተከናወነ ስላለው ጉዳይ ና በአጠቃላይ ስናነጋገራቸው የቆየናቸው ሰዎች ስለሚያነሱት ጉዳይ እንዲሁም ነዋሪዎቹ ተፈጥሮብናል ስላሉት ስጋት ለመጠየቅ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ የኮማንድ ፖስቱ ሴክሬታሪያት ና የመከላከያ ሚኒስትር አቶ ስራጅ ፈርጌሳ ና የጠቅላይ አቃቤ ህግ አቶ ታቸው አምባዬ የእጅ ስልኮቻቸው ላይ ደውለን ስልኮቹ ባለመነሳታቸው እንዲሁም ጠርተው በመዘጋታቸው ምላሻቸውን ማካተት አልቻልንም። እንዲሁም ከኢንተርኔት ጋር በተያያዘ ምላሽ እንዲሰጡን የኢትዮ ቴሌኮም ዋና ስራ አስፈጻሚ አቶ አንዱዓለም አድማሴ ጋር ደውለን ስልካቸው ለሁለት ቀናት የመያዝ ምልክት እየሰጠ ምላሻቸውን ማካተት አልቻልንም። የሁሉንም ምላሽ እንዳገኘን ይዘን እንመለሳለን። ጽዮን ግርማን ለዘገባዋ እናመሰግናለን። የመቀሌው ዘጋቢያችን ግርማ አይገብሩም ዛሬ ከሰዓት መቀሌ ከተማ ውስጥ በተለያዩ የስራ ዘርፍ ተሰማርተው የሚኖሩ ሰዎችን ስለ አስቸኳይ ጊዜ አዋጁ አስተያየታቸውን እንዲሰጡት ጠይቋል። ነዋሪዎቹ ስማቸውንና የተሰማሩበትን የስራ ዘርፍ በመግለጽ ይጀምራሉ። እንባዬ ተስፋው ነኝ። እዝጋዬ ይባላለው ነጋዴ ነኝ። ትክክለኛ ነው ነው የሚለው በእኔ ትክክለኛ ነው አሁን በየክልሉ ቤተሰብ ወንድሞችን አሉን። መጀመሪያ ባጋጠመ ችግር ብዙ ሰው ተቸግሮ ነበር። ቤተሰብ ያለው ደግሞ ከመጠየቀ ዝም አይልም። አሁን ግን መንግስት፣ ይሄ ሁሉ ንብረት ሳይወድም ህይወቱን ብዙ ሳይጠፋ ይሄ አሁን ያወጀው አስቀድሞ ቢሆን ነበር በጣም ጥሩ ነበረ። አሁንም ቢሆን ከዚህ የከፋ እንዳይመጣ ጥሩ ነው መንግስቱ ያደረገው። በኔ አስተያየት ጥሩ እርምጃ ነው ነው ብለው ካሳሁን ሀፍታ ይባላለሁ። ያው እዚህ መቀሌ ከተማ ላይ ባጃጅ በመንዳት ነው የምተዳደረው። እኔ የምኖሩበት አካባቢ እንደምታየው የተረጋጋ አካባቢ ነው እየኖርኩ ያለሁት ግን አዋጁ አስፈላጊ ነው የሚል እምነት አለኝ እንደኔ። ምክንያቱም በዚህ ቅርብ ጊዜ የነበረው ነገር ትንሽ አስጊ ስለነበር አዋጁን አውጀህ ሰላም ማምጣት የሚቻሉ ነው ከተገኘ፣ አዋጁን ማወጁ ምንም አይነት ችግር አለው ብዬ አላምንም። አዋጁ አስፈላጊ ነው። እንደምሰማው ደግሞ አበረታች ውጤት እንዳለው ነው እየሰማሁ ያለሁት። ባወጁ ምክንያት አቶ ይርዳው መኮነን በመቀለ የሚገኘው ፕላኔት ሆቴል ባለቤት መንግስት የአስቸኳይ ጊዜ አዋጅ ለማወጅ መሰረት ነበረው ብለው ያምናሉ። እንዳየ ነው ባህር ዳር አካ እንኳን አበባ ምርት 2100 ማፈናቀል ማለት በጣም ስንት ዓመት የተለፋበት ስንት ዓመት ጥረት የተደረገበት ነው። 2100 ሰራተኛ ስራ እድል ለመፍጠርና? ና ግን በደቂቃ ውስጥ ነው የህዝብ የተበተነው። ቤተሰብ አሏቸው፣ ልጆች አሏቸው፣ ትምህርት ቤት ያስተምራሉ፣ ቤት ኪራይ ይኖራቸዋል። ስራ ካልሰሩ እንዴት አድርጎ መኖር ማትችል ማለት ነው። ስለዚህ አስቸኳይ አዋጅ በጣም ትክክልና ሰአት ነው ነው የሚለው ቀደም ብሎ ማድረግ ነበረባቸው ሳይሆን ነበር መንግስት መከታተል የነበረበት ከሆነ ግን ትክክል ነው ነው የሚለው ምክንያቱም ያኔ ምንም አይነት ትራንስፖርት አልነበረም። በየክፍለ ሀገር ቁመው ነው የነበረው። አስቸኳይ ብሎ መንግስት ካወጀ በኋላ ግን ያ ወደ ነባር ስራውን እየተመለሰ ነው ማለት ነው ይሄ ምናልባት ጎብኚዎች እንዳይመጡ ልክ እንደናንተ ትላልቅ ሆቴል ላላችሁ ተጽዕኖ ሊኖረው ይችል ይሆናል ከውጭ የሚመጡ ቱሪስቶች ከባድ ተጽዕኖ አሳድረዋል። በተለይ በሆቴልና ና በሪዞርት በሬስቶራንት ብዙ ሪዘርቬሽን ተሰርዞብናል አትሊስት ጥቅምት አንድ ጀምሮ እስከ ጥቅምት 30 ፉል የነበረ ቤቱ ከ40 ፐርሰንት 50 በታች ወርዷል። አቶ አማንኤል ተስፋይ እንግዲህ ሁመራ አካባቢ በሰሊጥ ምርት ተሰማርተው ይኖራሉ። መንግስት ይህንን የአስቸኳይ ጊዜ አዋጅ በማወጁ ምክንያት ምንድን ነው የታየው ለውጥ? እስኪ ይህንን ይንገሩ። የታየው ለውጥ ከፍተኛ ነው። ምክንያቱም በእኛ አካባቢም ስጋቶች ነበሩ ምክንያቱም ከጎንደር ወደ ሆሞራ የሚወስደው መስመር እንደሚታወቀው የተለያዩ ግጭቶችን አስተናግደዋል ስለዚህ ከዛ የተያያዘ ደግሞ የሆሞራ ኢንቨስትሜንትም ከጎንደርም ከጎጃምም ከትግራይም በብዛት ሰራተኞችን የሚጠቀም አካባቢ ነው በዚህ ምክንያት አደጋ ላይ ገብቶ ነበር ይህን ሁሉ ያለ ስጋት እዛ ቦታ ላይ እንዲሰራ ያደረገው አንዱ አዋጁ ነው ስለዚህ አዋጁ ትክክለኛና ጊዜውን የጠበቀ ነው ብዬ ነው የማምነው መቀለ ከተማ ውስጥ ግሪን ቫሊ ካፌ ውስጥ ነው ያለነው። አቶ ፍሳሐ ዮሐንስ ግርግር በነበረበት ወቅትና አሁን ሰላም ባለበት ያለው አነጻጽረን ማውራት ያለብን። በዚህ ጉዳይ ላይ ጠቃ የነበረው ማን ነው? ተጠቃሚስ ማን ነው ስንል፣ ተጠቃሚ የነበሩ ሰዎች ከጉዳዩ በስተጀርባው ነው፣ ጥይቱም ሆነ ጭሱ የማይነካቸው ሰዎች ናቸው። ዱላውንም ምኑ ምኑ የሚደርሳቸው ሰዎች ግን ንጹሃን ሰዎች ናቸው፣ ወጣቶች ናቸው፣ ነገሮቹን የማያውቋቸው ሰዎች ናቸው። እና ያንን አሁን በአሁኑ በስተወሰነ መልኩ ተወግደዋል ብዬ ተስፋ አደርጋለኝ መንግስትም የልጆቹ ጥያቄ ይሰማቸዋል፣ አብሮ ይቀመጣሉ፣ ያወራሉ፣ ያለው ችግራቸው ይፈታሉ ብዬ አምናለኝ። ምክንያቱም ህዝብን ካላዳመጥ ህዝብን አታስተዳድርም። ተዋይቶ ችግሮች ይፈታሉ ብዬ አምናለሁ። ዶክተር አባ ግደይ ስዩም፣ ይህ የአስቸኳይ ጊዜ አዋጅ ለማወጅ መንግስት ህገ መንግስታዊ መሰረት የለውም የሚሉ ኢትዮጵያውያን አሉ። በዚህ ላይ የእርስዎ አስተያየት በመንግስት አቅም ሊቆም የማይችል አይነት ብጥብጥና የሰላም እጦት ከመጣ ምን መደረግ አለበት? የሆነ ዘዴ መፈለግ አለበት። ከቁጥጥር ውጭ ሄዶ ነበር። ከቁጥጥር ውጭ እየሄደ እንዳለ ለህዝብ አሳውቆ የግድ ወደ ህገ መንግስቱ ተመልሶ የአስቸኳይ ጊዜ አዋጅ ማወጅ ስላለበት ሊታወጅ ይገባ ነበር። እኔ እንደ ግሌ ይሄ ዘላቂ መፍትሄ ያመጣል ብዬ አላምንም። ጊዜያዊ ነው፣ ማረጋጊያ ነው። ስለዚህ አሁን መንግስት ይሄ እንደ ጊዜያዊ ወደ ሰላም መመለስ ሊጠቀምበት ይገባዋል ከዛ በኋላ ግን ይሄ ብጥብጥ ይሄ ችግር ከየት እየመጣ አለ ምንድን ነው ምንጩ ብሎ ምንጩን ማየት ነው የሚገባው ስለዚህ መንግስት ራሱን መፈተሽ አለበት ነው የእኔ አቋም እንደ አዲስ ህዝብን መስማት አለበት ተቃዋሚዎችም ካሉ ሀሳባቸው ሊሰማ ይገባል ብዙ ጊዜ አንድ ድርጅት ወይም መንግስት ብቻውን ጥሩ ነገር ሊያደርግ አይችልም በእኔ አስተያየት ነው ጥሩ ሀሳብ ካለ ጥሩ ሀሳቡን አስገብቶ ተቃዋሚም ሰላምን ይደግፋል ማለት ነው። ህገታቸው ኪሮስ እባላለሁ። ጫማ መጥረግና በጫማ መስፋት ነው የምኖረው። እኔ የምለው እስከ መቼ ነው እንደዚህ እያልን ነው የምኖረው? መንግስት ዘላቂ የሆነ መፍትሄ አምጥቶ ከህዝቡ ተቀራርቦ የትና የት ነው ችግር ያለው ብሎ መፍታት አለበትኝ። እንደዚህ እያልክ እስከ መቼ ትኖራለህ? መቼስ በዲሞክራሲ አገር እንደኔ የተቀባይነት የለውም። ዘላቅ መፍትሄ የሚሆነው ተቀራ መስራትና ችግሩ መፍታት ነው እንጂ ይሄ ስለ አዎች አይደለም። ግን ጊዜያዊ ብሎ ስላመነ መንግስት፣ ዋናው ነገር እነዚህ ህዝቦች ወይም ደግሞ እነዚህ አመጽ የሚያደርጉት ጥያቄያቸው ምንድን ነው? ብዙ ወጣት አለኮ ስራ የሌለ እንደምታውቀው። ስለዚህ ስራ መፍጠር ነው ያለበት። ይህ ከተሳካ ነው እንጂ የሚፈታው ስለ አዎች አይደለም ዋናው ነገር ለአሜሪካ ድምፅ ግርማይ ገብሩ ከመቀለ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው የምሽቱ ቅንብር ደግሞ ቀጣዩ ማለት ነው አፍሪቃ በጋዜጦች አቅራቢ አዳነች ፍሳዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ 1600 ሰዎች እንደታሰሩ ቢቢሲ ዘገበ፣ ኢትዮጵያ ትርምስ እየገጠማት እንደሆነ ዘ ኢኮኖሚስት ገለጸ፣ ወደ የመን የሚፈልሱት የአፍሪቃ ቀንድ ተወላጆች የሚገጥማቸው ችግር የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ድረገጽ ኢትዮጵያ ውስጥ ስለታወጀው የአስቸኳይ ጊዜ አስተዳደር ሲዘግብ በአዋጁ መሰረት 1600 ሰዎች እንደታሰሩ ገልጿል። ባለፈው ሰኛውም አንድ ሺህ የሚሆኑ ሌሎች ሰዎች ታስረዋል ይላል። ሰዎቹ የታሰሩት የሀገሪቱን ጸጥታ ለማስከበር እንደሆነ አንድ የመንግሥት ባለሥልጣን ለቢቢሲ መናገራቸውን ዘገባው ጠቅሷል። የፋና ብሮድካስቲንግ ኮርፖሬሽን ድረገጽ ሰፊ ተቃውሞ በተካሄደባቸው ኦሮሚያና የአማራ ክልሎች የተካሄዱት እስራቶችን ዘርዝሯል ይላል የቢቢሲው ዘገባ። ለስድስት ወራት ያህል በሚዘልቀው የአስቸኳይ ጊዜ አዋጅ መሰረት ሰዎች ካለማዘዣ ሊታሰሩ ይችላሉ ካለ በኋላ ዘገባው ሰዎቹ የታሰሩት ሻሽመኔ በምትገኝባቸው አምስት ቦታዎች ነው ይላል። የታሰሩት ሰዎች በቅርቡ በተካሄደው የኃይል ተጠቃሚነት ተግባር ተሳትፈዋል በሚል የሚጠረጠሩ ናቸው። ብዛት ያላቸው የተዘረፉ መሳሪያዎች ለመንግሥት እንዳስረከቡም የፋና ስርጭት ድረገጽ እንደገለጸ የቢቢሲው ዘገባ ጠቁሟል። ተቃዋሚዎቹ ኢላማ ያደረጉት የውጭ የንግድ ተቋማት የሚገኙባቸው የንግድ ንብረቶችን እንደሆነ ቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። በኢኮኖሚስት የተባለው መጽሔት ድረገጽ ደግሞ በኢትዮጵያ ስለታወጀው የአስቸኳይ ጊዜ አስተዳደር ዘግቧል። ኢህአደግ ከ ሀያ አምስት ዓመታት በፊት ስልጣን ከያዘበት ጊዜ አንስቶ ለስድስት ወራት የሚዘልቅ የአስቸኳይ ጊዜ አስተዳደር ሲያውጅ ለመጀመሪያ ጊዜ ነው ይላል። የአስቸኳይ ጊዜ አዋጅ የታወጀበት ምክንያት ግልጽ ባይሆንም፣ በፖሊሶችና በታጠቁ ወንጀለኞች መካከል ግጭቶች ሲካሄዱ ቆይተዋል። የውጭ ተወላጆች ይዞታ በሆኑ ኩባንያዎች ላይ ጥቃቶች ተፈጽመዋል። አንዲት አሜሪካዊት ተመራማሪ ከአዲስ አበባ ወጣ ብሎ በሚገኘው ቦታ ላይ ስትጓዝ ተገድላለች። ተቃዋሚዎች በርካታ መውጫና መግቢያ መንገዶችን ዘግተዋል ሲል ጽሁፉ ያወሳል። መንግስት የአስቸኳይ ጊዜ አስተዳደር ለማወጅ የመጨረሻ ምክንያቶች ከሆኑት መካከል ላንጋኖ ሀይቅ ላይ በሚገኙት ሆቴሎችና ሰበታ በሚገኙት የቱርክ የጨርቃጨርቅ ፋብሪካዎች ላይ የተፈጸሙ ጥቃቶች ናቸው። አጥቂዎቹም በሚገባ እየተደራጁና የታጠቁ ናቸው። አንዳንዶቹም በሞተር ቢስክሌት እየተዘዋወሩ ያጠቁ እንደነበር ተዘግቧል። በተለይም መንግስትን ያሳስበው የውጭ መዋዕለ ነዋይ አፍሳሾች ጨርሶ ከሀገሪቱ እንዳይወጡ ነው። አንድ የአሜሪካ የአበባ ተክል ኩባንያ በቅርቡ ከሀገሪቱ ወጥቷል። ሌሎችም ይህን ፈለግ እንዳይከተሉ ስጋት አለው። የአስቸኳይ ጊዜ አዋጅ ያወጀውም የውጭ መዋዕለ ነዋይ አፍሳሾችን ለማረጋጋት ነው። የውጭ መዋዕለ ነዋይ አፍሳሾቹ የኢትዮጵያ ኢኮኖሚ ባሳየው ፈጣን እድገት የተማረኩና መንግስት የጸጥታ ሁኔታን በመቆጣጠር ረገድ ያሳየው በነበረው ስኬት የተማመኑ ናቸው በማለት ጽሁፉ ይዘረዝራል። ዘ ኢኮኖሚስት ድረገጽ ላይ የወጣው ጽሁፍ አያይዞም በአሁኑ ወቅት ሰላም ያለ ይመስላል። የጀርመን ቻንስለር አንጌላ ሜርከል በአካባቢው ስለሚፈልሱት ስደተኞች ጉዳይ ለመነጋገር አዲስ አበባ ደርሶ ተመልሰዋል። የተቃዋሚዎችን እንቅስቃሴ ለማገድ የቆመው ሞባይል ኢንተርኔት ተደራሽነት ብቅ ጥፍት ይላል። አዲስ አበባ ላይ ያለው ሁኔታ በድሮው እንቅስቃሴው እንደቀጠለ ነው። የአዲስ አበባ ነዋሪዎች ከእርስ በርስ ጦርነት ይልቅ አምባገነንነት ይሻላል የሚል አመለካከት አላቸው በማለት ያብራራል። ያም ሆኖ ግን የሀገሪቱ የወደፊት ሁኔታ ያሳስባል። ካለፈው ህዳር ወር አንስቶ ከአምስት መቶ በላይ የሚሆኑ ሰዎች እንደተገደሉ ተዘግቧል። ወጣቶች በሀገሪቱ የሚታየው የኢኮኖሚ እድገት ተቋዳሽ አልሆንም የሚል ስሜት አላቸው። ኢህአዴግ ከዚህ ቀደም የተነሱትን ተቃውሞዎች ለመወጣት ችሏል። ከ11 ዓመታት በፊት ከተደረገው ምርጫ በኋላ በተነሳው ተቃውሞ ቢያንስ 193 ሰዎች ተገድለዋል። በብዙ ሺህ የሚቆጠሩት ደግሞ ታስረዋል። በአሁኑ ወቅት ግን ኢትዮጵያውያን መንግሥት እንዲለወጥ እየጠየቁ ነው ሲል ዘኢኮኖሚስት ድረገጽ ላይ የወጣው ጽሑፍ አውስቷል። ሪሊፍ ዌብ የተባለው የተባበሩት መንግሥታት ድርጅት ድረገጽ በበኩሉ የመን ውስጥ ስላሉት የአፍሪካ ቀንድ ሀገሮች ስደተኞች ጽሑፍ አውጥቷል። ጽሑፉ ያተኮረው እስካለፈው መስከረም ወር ስላለው የስደተኞች ሁኔታ ላይ ሲሆን፣ የመን ውስጥ ከመኖሪያቸው የተፈናቀሉ የሀገሪቱ ተወላጆች 2.2 ሚሊዮን እንደሚሆኑ ገልጿል። ከአፍሪካ ቀንድ ሀገሮች የሚሰደዱ ሰዎች ደግሞ ባለፈው መስከረም ወር በቀይ ባህር በአሬቢያን ባህርና በአደን ባህረ ሰላጤ በኩል ቢያንስ 10,600 ፍልሰተኞችና ጥገኝነት የሚጠይቁ ሰዎች የመን እንደገቡ ከነሱም 77 ከመቶ የሚሆኑት ኢትዮጵያውያን 23 ከመቶ ደግሞ ሶማሌዎች መሆናቸውን ጽሑፉ ጠቅሷል። ወደ የመን ከተሰደዱት ኢትዮጵያውያን 98 ከመቶዎቹ ኦሮሞዎች እንደሆኑና ቃለ መጠይቅ የተደረገላቸው ኢትዮጵያውያን ፍልሰተኞች ሁሉ ከ6000 እስከ 9000 ብር ለሕገወጥ አሸጋጋሪዎች ከፍለው ጅቡቲ እንደገቡ መናገራቸውን ሪሊቭ ዌብ ላይ የወጣው ጽሑፍ ጠቅሷል። ስደተኞቹ የመን ከገቡ በኋላም ጠረፍ ላይ በሚጠብቋቸው ሌሎች አሸጋጋሪዎች የመጠለፍ አደጋ እንደሚገጥማቸው ጽሑፉ ሲገልጽ፣ ከአምሳ በላይ የሚሆኑ ሴቶች የመን እንደገቡ ወዲያውኑ በዱርዬዎች ተጠልፈው የገቡበት እንዳልታወቀ ጠቁሟል። አብዛኞቹ ኢትዮጵያውያን የሆኑ አፍሪቃውያን ስደተኞች በሀገሪቱ ባሉት አማጽያን ሊመለመሉ ይችላሉ በሚል ጥርጣሬ የመን ውስጥ እንደሚታሰሩ ሪሊቭ ዌብ ላይ የወጣው ጽሑፍ አውስቷል። ወደዚህ የሚመጡት ሁሉ በተለይም ኢትዮጵያውያኑ ወጣት ወንዶች መሆናቸውን ስላስተዋልን አስረናቸዋል። ጠላቶቻችን ሑቲዎችና የቀድሞ ፕሬዚደንት አሊ አብደላ ሳልሕ በደቡብ ክፍል በሚገኙት ወንድሞቻችን ላይ በሚያካሄዱት ጦርነት እንዲዋጉ እየመለመሏቸውን የሚል እምነት አለን ሲሉ የአደን የጸጥታ ኃላፊ መናገራቸውን ድረገጹ ላይ የወጣው ጽሑፍ ገልጿል። ዓለም አቀፍ የፍልሰት ድርጅት አይኦኤም በገለጸው መሰረት በብዙ መቶዎች የሚቆጠሩ ስደተኞች ከየመን ወደ ጅቡቲ እየተባረሩ ነው። በአሁኑ ወቅት ከየመን ወደ ጅቡቲ የተባረሩ 600 የሚሆኑ ኢትዮጵያውያን የፍልሰቱ ድርጅት እንዳስጠጋቸው ጽሑፉ ጨምሮ ገልጿል። ሌሎች 314 የሚሆኑት ደግሞ ድንኳን ውስጥ እንዳስቀመጣቸው። ሰዎች ሕገወጥ በሆነ መንገድ የሚሸጋገሩበትን መስመር ለመዝጋት በሚደረገው ጥረት በብዙ ሺህ የሚቆጠሩ ኢትዮጵያውያን ፍልሰተኞች ከጅቡቲ ለመውጣት ሊያስቸግራቸው ይችላል የሚል ስጋት እንዳለ ጽሑፉ አውስቷል። ኢትዮጵያውያኑ ስደተኞች ወደ የመን የሚጓዙት በጅቡቲ በኩል ሲሆን፣ ጅቡቲ ከኢትዮጵያ ጋር ባላት መልካም ግንኙነት ምክንያት እዛ መቆየት እንደማይፈልጉ ሪሊቭ ዌብ ድረገጽ ላይ የወጣው ጽሑፍ ጠቁሟል። በሌላ በኩል ደግሞ በየመን ከሚካሄደው ውጊያ ሸሽተው ወደ አፍሪቃ ቀንድ ሀገሮች የሚሰደዱት የመናውያን ብዛት እስካለፈው መስከረም ወር ላይ በነበረው ጊዜ ውስጥ 89621 መድረሱን ጽሑፉ አውስቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ያበቃ ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የያዝነው የአውሮፓውያን ወር ኦክቶበር ማለት በዩናይትድ ስቴትስ ለመኖርና ለመሥራት ፍላጎት ላለው ማንኛውም ሰው የቪዛ ሎተሪው መርሃ ግብር የሚገባበት ጊዜ መጀመሪያ ነው። መርሃ ግብሩ ግሪን ካርድ ሎተሪም በመባል ይታወቃል። ዘንድሮ እንደ አውሮፓ ዘመን አቆጣጠር ለ2018ቱ ፕሮግራም ማመልከቻ የማስገቢያ መስኮቱ የተከፈተው ባለፈው ኦክቶበር 4 2016 ማለትም መስከረም 24 ቀን 2009 ዓ ም ሲሆን የመዝጊያው ቀን ኖቨምበር 7 2016 ወይም በኢትዮጵያ አቆጣጠር ጥቅምት 28 ቀን 2009 ዓ ም ከጠዋቱ አንድ ሰዓት ላይ ነው። ዩናይትድ ስቴትስ የፍልሰተኞች አገር ናት። አሜሪካን የወደፊት መኖሪያቸው ማድረግ የሚፈልጉትን መቀበሏንም ትቀጥላለች። በታሪካችን ሁሉ የፍልሰተኞች ቡድኖች በዩናይትድ ስቴትስ ልዩ አስተዋጽኦ አበርክተዋል። በእነኚህ ሁሉ ከተለያዩ ሀገሮች የፈለሱ ሰዎች ባይሆን ኖሮ ዩናይትድ ስቴትስ አሁን ካለችበት ደረጃ መድረስ ባልቻለች ነበር። ያም ሆኖ ሁሉም የማኅበረሰብ ቡድኖች ሀገራችን ውስጥ በደንብ ተወክለዋል ማለት አይደለም። ያን ክፍተት ይህ የቪዛ ሎተሪ መርሃ ግብር ለመሸፈን ይረዳል። በዚህ ፕሮግራም አማካይነት ዩናይትድ ስቴትስ አሜሪካ ለመኖር የሚፈልጉ ሐምሳ ሺህ ስደተኞችን በየዓመቱ ለመቀበል ዝግጁ ናት። ያስገቡት ሎተሪ ከተመረጠ ወደ ዩናይትድ ስቴትስ መግባት የሚያስችሎትን ቪዛ ለማግኘት ማመልከት ይችላሉ። በማመልከቻው ላይ ባለቤቶንና ዕድሜያቸው ከ21 ዓመት በታች የሆኑ ያላገቡ ልጆችዎንም ማስገባት ይፈቀዳል። ወደ ዩናይትድ ስቴትስ መምጣት ከፈለጉ እባክዎ ተከታዩን የድረ ገጽ አድራሻ ይጎብኙ። አድራሻው www.dvlottery.state.gov ነው። እደግመዋለሁ። አድራሻው www.dvlottery.state.gov ነው። ይህን ድረ ገጽ ሲከፍቱ ለ2018 እንደ አውሮፓውያን ዘመን አቆጣጠር የቪዛ ሎተሪ ፕሮግራም አስፈላጊውን መረጃ ሁሉ ያገኛሉ። ማመልከቻውን እንዴት እንደሚሞሉ ጨምሮ ጠቃሚ መረጃዎችን ይዟል። እንደ አውሮፓውያን ዘመን አቆጣጠር ሜይ 2 2017 ጀምሮ ወደዚህ ድረ ገጽ በመመለስ የማመልከቻውን ውጤት ማግኘትም ይችላሉ። እስከ መስከረም 2018 እንደ አውሮፓውያን ዘመን አቆጣጠር ድረስም ላስገቡት ማመልከቻ የተሰጠዎትን የማረጋገጫ ቁጥር አኑሩ። በሌላ በኩል ማስታወስ ያለብዎ ሁሉም ማመልከቻ የሚሞላው በኮምፒውተር አማካይነት መሆኑን ነው። በወረቀት የሚቀርብ ማመልከቻ ተቀባይነት የለውም። ባለፉት ስድስት ወራት ጊዜ ውስጥ የተነሱትን ፎቶግራፍ ከደብዳቤው ጋር ማያያዞትንም አይዘንጉ። ባለፉት ዓመታት የተጠቀሙባቸውን ፎቶግራፎች ለአዲሱ ማመልከቻው አያውሉ። ሲያመለክቱም አንዴ ብቻ ይሁን። ምክንያቱም ሎተሪ ነው ብለው በተደጋጋሚ አመልክተው ከተገኙ ውድቅ ስለሚደረጉ ነው። ሁሉም አመልካቾች የሚመረጡት ደግሞ በዕጣ ነው። የግልዎን ኢሜይል አድራሻ ይጠቀሙ ሲያመለክቱ። በዚህ የማመልከት ሂደት ወቅት ደግሞ የሚከፍሉት ገንዘብ የለም፣ በነጻ ነው። አሞላሉም ከባድ አይደለም፣ ቀላል ነው። ሌላው ደግሞ ሂደቱን አፋጥናለሁ እያሉ ገንዘብ ከሚያስከፍሉ ማናቸውም ወገኖች መጠንቀቅ ነው። በድጋሚ ለማሳሰብ በሎተሪው ለመግባት ነጻና ቀላል ነው። www ዲቪ ሎተሪ ስቴት ጋቭ ብላችሁ ግቡና ተመዝገቡ፣ በማለት የቪኦኤ ርዕሰ አንቀጽ መልካም ዕድል እየተመኘ አስተያየቱን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አብራችሁ አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ስናስተናግድ ያመሸኑ አዲሱ አበበና ቆንጅታየንን የስርጭት መሐንዲሱ ኦድሪየስ ስሪግስና ዝግጅታችንን ስትመራለን የቆየችው ብርሃን ኃይሉ ነች። አብራችሁን ስላመሻችሁ እናመሰግናለን። በነገራችን ላይ ቀደም ሲል ያስተዋወቅናችሁ ኪሎ ኪሎኸርዝ 15700 ነው። 7500 በጥራት የሚደመጥበት ስለሆነ ፈልጉን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል።